ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ መቶ ሀያ አንደኛው የአድዋ በዓል ተከብረው ሏል ላድዋ ጦርነት ብዙ ተብሏል፣ ብዙ ተጽፏልም፣ ብዙ እየተባለም ነው እየተጻፈም ነው። እናም ስለዚህ ጦርነት ስለዚህ ታላቅ ድል ፍጹም አዲስ የሆነ ነገር መስማት የሚቻል ባይመስልም በጦርነቱ አካሄድ ላይ አንዳንድ ለየት ያሉ ገጽታዎችን ጨምሮ አዳዲስ ብርሃን የሚፈነጥቁ ሰነዶች ብቅ ብለዋል ይላል ስለ ቀኑ ከአዲስ አበባ የተቀናበረ ልዩ ዘገባችን። ዕለቱን ተንተርሶ ሌሎች የተሰናዱ ቅንብሮችም አሉን። በአብይ ርእሳችን ጠብቁ። የዕለቱ ርዕሰ ዜናዎች መነሻቸውን ከኤርትራ ያደረጉ 20 የቤኒሸንጉል ሽምቅ ተዋጊዎች የካቲት 22 ቀን 2009 ዓ ም በኢትዮጵያ ህዳሴ ግድብ ላይ ጥቃት ለማድረስ አቅደው ሲንቀሳቀሱ ተገኝተው መንገድ ላይ በመንግሥት ኃይሎች ተደምስሷል ሲል የመንግስቱ መገናኛ ብዙሃን ዘግቧል። በዩናይትድ ስቴትስ የሀገሪቱ ጠቅላይ አቃቤ ህግ ጄፍ ሴሽንስ ጽህፈት ቤታቸው ሩሲያ ባለፈው ዓመት በተደረገው ምርጫ እጇን አስገብታ እንደሆነ ከሚያደርገው ምርመራ ራሳቸውን ማግለል ካስፈለገ እንደሚያገሉ ገልጸዋል። ሳምንታዊ ቅንብሮች ባህልና ማህበረሰብ እንዲሁም የተፈጥሮና አካባቢ የስልክ አስተያየቶቻችሁን አክለን የሐሙስ የካቲት 23 2009 ዓ.ም ምሽት ተረኛ አስተናጋጆች አሉላ ከበደና አዳኝ ፍስሐየንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። መነሻቸውን ከኤርትራ ያደረጉ 20 የቤኒሻንጉል ሽምቅ ተዋጊዎች የካቲት 2 ቀን 2009 ዓ.ም በኢትዮጵያ ህዳሴ ግድብ ላይ ጥቃት ለማድረስ አቅደው ሲንቀሳቀሱ ተገኝተው መንገድ ላይ በመንግስት ኃይሎች ተደምስሰዋል ሲሉ የመንግስቱ መገናኛ ብዙኃን ዘግበዋል። ራዲዮ ፋና የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ ዛግድ አብርሃን ጠቅሶ ከሽምቅ ተዋጊዎቹ መካከል 13ቱ ሲገደሉ ሰባቱ ወደ ሱዳን ለማምለጥ ከሞከሩ በኋላ በሱዳን ኃይሎች ተይዘው እጃቸውን ለኢትዮጵያ መንግስት ተሰጥቷል ማለታቸውን ዘግቧል። በዚህ ላይ የበኩሉን አስተያየት እንዲሰጥ ዛሬ ወደ አስመራ በተደጋጋሚ ደውለን የቤኒሻንጉል ጉምዝን ተጠሪ አቶ አብዱል ውሃድን ለማግኘት ያደረግነው ጥረት አልተሳካም። ተጠሪው ምናልባት ወደ በረሃ ሄደው ሊሆን ይችላል ሲሉ ምንጮቻችን ገልጸውልናል። ጥረታችን ይቀጥላል። ኡጋንዳ ቁጥራቸው ከአንድ ነጥብ አምስት ሚሊዮን በላይ የደቡብ ሱዳን ስደተኞች ከግማሽ በላይ የሚሆኑትን ተቀብላ በማስተናገድ ላይ መገኘቷ ተገለጸ። ደቡብ ሱዳን ውስጥ ከሶስት ዓመታት በላይ በዘለቀው የእርስ በእርስ ጦርነት ሳቢያ ሰዎች ወደ ቤት አገሮች ወደ ጎረቤት አገሮች ለመሰደድ ተገደዋል። በአገሪቱ በሚካሄደው ግጭት፣ በወሲብ ጥቃት፣ በዘረፋ፣ በምግብ ዋስትና እጦትና በዩኒቲ ክፍለ ግዛት ውስጥ በሁለት ወረዳዎች በተከሰተው ረሃብ ሳቢያ የሚሰደዱ መሆናቸው ተመልክቷል። ምዕራብ አፍሪቃ ውስጥ በቻድ ሐይቅ አካባቢ ያሉትን የጸጥታ ችግሮችና የሰብአዊ ቀውስ ሁኔታ ዓይንን በዓይን ለመመልከትና ለመገምገም አንድ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የዲፕሎማቶችን ቡድን ወደ ክልሉ ልኳል። ለአራት ቀናት ያህል ለሚያካሄዱት ፍተሻ ልኡኩ ወደ ካምሩን ቻድ፣ ኒጀርና ናይጀሪያ እንደሚሄድ ታውቋል። ማርግሬት በሽር ከኒውዮርክ የተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት ያስተላለፈችው ዘገባ አለ። ሰለሞን አባቴ ያቀርበዋል። ቦኮ ሐራም የሚባለው የናይጄሪያ የሁከትና የሽብር ድርጅት የዛሬ ስምንት ዓመት በሰሜን ምስራቃዊ የናይጄሪያ ክፍል እስላማዊ መንግሥት መሠረታለሁ በሚል ዐመፅ ከቀሰቀሰ ጊዜ አንስቶ ያስከተለው የሰብአዊ ሁኔታ ቀውስ ዳፋ በቻድ ተፋሰስ ውስጥ ለሚገኙ የአካባቢው ሀገሮች ሁሉ ተርፏል፤ አልፎም ተሰራጭቷል። በተለይ የዛሬ አራት ዓመት አካባቢ የቦኮ ሐራም ሁከት ጣሪያውን ከነካበት ጊዜ ወዲህ ከሁለት ሚሊዮን በላይ ሰው በሰሜን ምስራቅ ናይጄሪያ ብቻ ተፈናል። ተቀጥሏል የጸጥታ ጥበቃ ምክር ቤቱን በዚህ ወር በሊቀመንበርነት እየመሩ ያሉት በተባበሩት መንግስታት ድርጅት የእንግሊዝ አምባሳደር ማቴው ራይክሮፍት ሴኔጎል ከምትገኝበት ከዚህ ቡድንም መሪዎች አንዱ ናቸው ምክር ቤቱ እየተበላሸ ያለውን ሰብአዊ ቀውስ ለማስቆም የቆረጠ መሆኑን ለአሜሪካ ድምፅ በሰጡት ቃል ተናግረዋል We want to shine a spotlight on those issues. We want to encourage donors to step up. to help tackle the humanitarian issues. እነዚህ ጉዳዮች ጎልተው እንዲታዩ ለማድረግ እንፈልጋለን። ለጋሾች ለሰብአዊ ቀውሱ እጆቻቸውን እንዲዘረጉ ለማበረታታት እንሰራለን። የአካባቢው መንግስታት በቦኮ ሀራም ላይ እያካሄዱ ያሉትን ጠንካራ እንቅስቃሴ ይበልጥ እንዲያጠናክሩም እናበረታታለን። ሰሜን ምስራቅ ናይጄሪያ እጅግ ለበረታ የረሃብ ችግር መጋለጧንና በተለይ በቦርኖ በአዳማዋና በዮቤ ግዛቶች ውስጥ ከአምስት ሚሊዮን በላይ ሰው ለምግብ እጥረት መዳረጉን የተባበሩት መንግስታት ድርጅት ሰሞኑን አስታውቋል። የጸጥታ ጥበቃ ምክር ቤቱ አባላት ካሜሩንና ናይጄሪያ ውስጥ የተፈናቃዮች መጠለያ ሰፈሮችን እንዲሁም ቻድ ዋና ከተማን ጃሜና ውስጥ ደግሞ ቦኮ ሃራምን ለመፋለም የተቋቋመውን የአካባቢውን ማዕከላዊ እዝ ቢሮ እንደሚጎበኙ ተገልጿል። በዩናይት ስቴትስ ጠቅላይ አቃቢ ህግ ጄፍ ሴሽን ሩሲያ ባለፈው አመት በዩናይት ስቴትስ በተደረገው ምርጫ እጇን አስገብታ እንደሆን ጽህፈት ቤታቸው ከሚያደርገው ምርመራ ራሳቸውን ማግለል ካስፈለገ አግባብ ሆኖ ሲገኝ አድርገዋለሁ አሉ። በዩናይት ስቴትስ ምክር ቤት ያሉ ዲሞክራቶች የአገሪቱ ጠቅላይ አቃቢ ህግ ጄፍ ሴሽንስ ሩሲያ ባለፈው ህዳር ወር በተካሄደው የዩናይት ስቴትስ ፕሬዚዳንታዊ ምርጫ እጇን አስገብታ እንደሆነ ለማጣራት ከሚደረገው ምርመራ ራሳቸውን እንዲያገሉ ወይም ደግሞ ከስልጣን እንዲሰናበቱ ጥሪ ሲያደርጉ ቆይተዋል። ዴሞክራቶቹ ጥሪ ያደረጉት ሴሽንስ ባለፈው ዓመት በዩናይትድ ስቴትስ ካሉት የሩሲያ አምባሳደር ጋር ተገናኝተው እንደተነጋገሩ ከታወቀ በኋላ ነው። ሴሽንስ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል እያሉ ፕሬዚዳንት ትራምፕ ይወዳደሩ በነበረበት ወቅት የዘመቻቸው አማካሪ ሆነውም አገልግለዋል። የአገሪቱን ፍርድ ሚኒስቴር እንዲመሩ በተሰየሙበት ወቅት በምክር ቤቱ አባላት ለመጽደቅ ወይም ላለመጽደቅ ባለፈው ጥር ወር ለጥያቄ በቀረቡበት ወቅት በትራምፕ የምርጫ ዘመቻ ውስጥ ከተሳተፉት ሰዎች መካከል ከሩሲያ ጋር ግንኙነት እንደ ነበራቸው ቢያውቁ ምን ያደርጋሉ? የሚል ጥያቄ ቀርቦላቸው ነበር። እሳቸው ታዲያ በምርጫው ዘመቻ ወቅት እንደ ተተኪ ተደርጌ የታየሁበት ጊዜ ነበር፣ ግን አልነበርኩም። ከሩሲያውያን ጋር የተነጋገርኩበትም ጊዜ የለም፣ ስለዛ መናገርም አልችሉም ሲሉ ነበር የመለሱት። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት አንዳንድ የኦባማ አስተዳደር ባለስልጣኖች በዶናልድ ትራምፕ የምርጫ ዘመቻና በሩሲያ ባለስልጣኖች መካከል ሊኖር ስለሚችል ግንኙነት ለወደፊት ለሚደረግ ምርመራ መረጃ በቀላሉ እንዲገኝ ለማመቻቸት ጥረት አድርገዋል። ጋዜጣው ላቀረበው ወሬ መሰረት ያደረገው ከበርካታ የቀድሞና የወቅት ባለስልጣኖች ያገኘው መረጃ እንደሆነ ገልጿል። አንዳንዶቹ ጉዳዩ ትኩረት አግኝቶ ለወደፊት ምርመራ እንዲደረግበት በሚያስችል መልክ ይናገሩ እንደነበር መግለጻቸውን ጋዜጣው ጠቅሷል። መረጃዎቹ የተገኙት ከተለያዩ የዩናይትድ ስቴትስ ወዳጅ ሀገሮች እንደሆነ ጋዜጣው ሲያስረዳ፣ ብሪታንያና ኒዘርላንድስ የሚገኙባቸው ሀገሮች የሩሲያ ባለሥልጣኖችና የትራምፕ ሰዎች በአውሮፓ ከተሞች መገናኘታቸውን የሚገልጹ መረጃዎች ማስተላለፋቸውን ጠቁመዋል። ከትራምፕ የምርጫ ዘመቻ ጋር የተሳሰሩ ሰዎች ከሩሲያ የስለላ ባለሥልጣኖች ጋር በተደጋጋሚ መገናኘታቸውን የዩናይትድ ስቴትስ ባለሥልጣኖች እንደሚያውቁ ኒውዮርክ ታይምስ ጋዜጣ ከዚህ ቀደም በዘገበበት ወቅት ትራምፕ አልተቀበሉትም ነበር። በሌላ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ያልታየ በተባለ ውድ ወጪ የተሰሩ መሆናቸው የተነገረላቸውን መርከቦች ለማየት ዛሬ ቨርጂኒያ ክፍለ ግዛት የሚገኝ የመርከብ ስራ ተቋም ጎብኝተዋል። አላማው በያዝነው ሳምንት የመከላከያ በጀት ከፍ እንደሚያደርጉ የገለጹበትን ለማሳየት ነው ተብሏል። በወታደራዊ ኃይል ላይ ብዙ ገንዘብ እናወጣለን ሲሉ ፋክስ እና ወዳጆቹ በተባለው የቴሌቪዥን ፕሮግራም ላይም ፕሬዚዳንት ትራምፕ ተናግረዋል። የማሌዥያ ባለሥልጣኖች ባለፈው ወር ከተገደለው የሰሜን ኮሪያ መሪ ኪም ጆንግ ኡን ወንድም ኪም ጆንግ ናም ግድያ ጋር በተያያዘ የሚጠረጠር የሰሜን ኮሪያ ተወላጅን ወደ ሀገሩ ለማባረር እየተዘጋጁ ናቸው። ከ18 ቀናት በፊት ኪም ኋላላምፖር አይሮፕላን ማረፊያ ላይ ጥቃት ከተፈጸመበት ጊዜ አንስቶ የ45 ዓመት ዕድሜው ተጠርጣሪ በእስር ቆይቷል። የማሌዥያ የጠቅላይ አቃቤ ሕግ ሙሐመድ ኦፓንድ አሊ ዛሬ በተናገሩት መሰረት ተጠርጣሪው ኪም ካለ ክስ ሊታሰር የሚችልበት የጊዜ ገደብ እየደረሰ ነው። በሱ ላይ ክስ ለመመስረት የሚያስችል በቂ ማስረጃ ስለሌለ ያለው አማራጭ ወደ ሀገሩ ማባረር ነው። በመጨረሻም ፈረንሳይ ውስጥ ለፕሬዚዳንትነት በመወዳደር ላይ የሚገኙት ማሪን ለፔን አቻምና በማህበራዊ መገናኛ ብዙሃን አማካኝነት ባወጧቸው ሶስት ምስሎች ሳቢያ የሶስት ዓመታት እስራትና የሰባ ዘጠኝ ሺ ዶላር ቅጣት ሊጠብቃቸው እንደሚችል ተገለጠ። ምስሎቹ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የፈጸማቸውን አሰቃቂ ግድያዎች የሚያሳዩ ናቸው። የአውሮፓ ፓርላማ ጽንፈኛ የቀኝ ክንፍ አቋም ያላቸውን ተወዳዳሪ በምክር ቤት አባልነት ያላቸውን ያለ መከሰስ መብት እንዲነፈጉም በድምፅ ብልጫ ወስኗል። የጭካኔ ተግባርን የሚያሳይ ምስል በማውጣታቸው ለክስ እንዲጋለጡ አድርጓቸዋል ነው የተባለው። ለፔን በበኩላቸው ለፕሬዚዳንትነት የሚያደርጉት ውድድር ለመጉዳት የታቀደ የፖለቲካ ውሳኔ ነው ሲሉ አጣጥለውታል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዳነች ፍስሐ ነን። የሐሙስ የካቲት 23 2009 ዓ.ም ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። አሁን ወደ ዕለቱ አብይ ርዕስ በደቡብ ሱዳን ዩኒቲ ክፍለ ግዛት በመካሄድ ላይ ያለው ግጭት በድርቅ ከተጎዱት ሁለት የክፍለ ግዛቶቹ ቀበሌዎች በአንደኛው የነበሩ 28 የረድኤት ሰራተኞችን ከአካባቢው እንዲወጡ አስገድዷቸዋል። የአስተማማኝ ጸጥታ ያለመኖር በመላ ሀገሪቱ የሚሰጠውን የእርዳታ አቅርቦት ከማሰናከሉም ባሻገር አስቸኳይ አስተማማኝና የማያቋርጥ የሰብአዊ እርዳታ እንደሚያስፈልግ ጥሪ እንዲያቀርብ ማስገደዱ ተገልጿል። ጅል ክሬግ ከናይሮቢ የላከችው ዘገባ ዝርዝሩን ይዟል። አዲሱ አበበ ያቀርበዋል። የተባበሩት መንግስታት ድርጅትና የደቡብ ሱዳን መንግሥት ዩኒቲ ግዛት ውስጥ የሚገኙትን ማየንዲት እና የሊር ቀበሌዎችን በረሃብ የተጠቁ መሆናቸውን ይፋ አድርገዋል። ባለፈው የሳምንቱ ማብቂያ ላይ 28 የረዴት ሠራተኞች በአስተማማኝ የጸጥታ እጦት ምክንያት የማየንዲት ቀበሌን ጥለው ደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ማስተባበሪያ ቢሮ ምክትል ኃላፊ ጊማ ኮነል ሁኔታውን ይገመግማሉ። ስለዚህ ይሄ በእነዚህ አካባቢዎች ሁከቱ አሁንም እንዳላቆመ የሚጠቁም ነው። ደግነቱ በዚህ ባለፈው ሳምንት የተከሰተው ሁኔታና ነዋሪዎቹን ወደ ሌላ አካባቢ እንዲዛወሩ ያደረገው ድንገት አነስተኛ ነበር። ቢሆንም ግን ሁኔታው እንዴት አሳሳቢ እንደሆነና በዚህ አካባቢ በየጊዜው በምናካሂደው እንቅስቃሴ የሚገጥመንን ፈተና አጉልቶ የሚያሳይ ነው። የቪኦኤው ሳውት ሱዳን ኢንፎከስ የተሰኘው ፕሮግራም የሊር ቀበሌንና በረሃብ የተጠቁ አካባቢዎችን ጎብኝቷል። በዚያ የሚገኙ አርሶ አደሮች ሲናገሩ አልፎ አልፎ በተለያዩ ጊዜያት በሚደርሱ ወታደራዊ ጥቃቶችና የተኩስ ልውውጦች ለማረስ እንዳልቻሉና ኑሯቸውንም በጫካ ለማድረግ እንደተገደዱ ተናግረዋል። አንድ የተባበሩት መንግሥታት ድርጅት ሪፖርት እንደመዘገበው ዓመፅን ዝርፊያንና ሰብአዊ እርዳታ አቅርቦት ማቋረጥን ጨምሮ በቅርቡ በላይኛው ናይል በጆንግሌ እና በማዕከላዊ ኢኳቶሪያል ግጭቶች ተቀስቅሰው ሲቪሎችን ለአደጋ አጋልጠዋል። የረዴት ሠራተኞችንም ከማየንዲት ቀበሌ አፈናቅለዋል። የተባበሩት መንግሥታት ድርጅት የደቡብ ሱዳን ሰብአዊ እርዳታ ጉዳዮች ማስተባበሪያ ቢሮ ምክትል ኃላፊ ኮኔል ሁኔታውን ሲያብራሩ ችግሩን በድርድር ለመፍታትና እነዚህን ከስፍራው የተነሱ የእርዳታ ሠራተኞችን ለመመለስ በዝግ ስብሰባ ጭምር ተደጋጋሚው ሙከራዎች አድርገናል። እናም ጥሩ መንገድ የያዘ ይመስላል። በቅርቡም አንድ ውጤት እንደሚገኝ ተስፋ እናደርጋለን ብለዋል። በተባበሩት መንግስታት ድርጅት የደቡብ ሱዳን የሰብአዊ እርዳታ አስተባባሪ ኢግን ኦሱ እንደ እንደገለጡት በመላ አገሪቱ ለሚካሄደው ለሰብአዊ እርዳታ አቅርቦት ሁሉም ፓርቲዎች መተላለፊያ መንገድ መኖሩን እንዲያረጋግጡ ጥሪ አቅርበዋል። ሁሉም የረድኤት አቅራቢ ድርጅቶች መተላለፊያ እንደሚኖረው የደቡብ ሱዳኑ ፕሬዝዳንት እንዳረጋገጡላቸው ኦሱ አክለው ተናግረዋል። ይህንኑ ለማረጋገጥ ይቻል ዘንድ ቪኦኤ ከፕሬዝዳንቱ ቃል አቀባይ ለመስማት ያደረገው ሙከራ ግን አልተሳካም። ከተባበሩት መንግስታት ድርጅትና ከደቡብ ሱዳን መንግሥት የተገኙ ሪፖርቶች እንዳመለከቱት ከአንድ መቶ ሺህ ሕዝብ በላይ በረሃብ ሞቷል። ከአንድ ሚሊዮን በላይ የሚሆኑት ደግሞ በሞት አፋፍ ላይ ይገኛሉ። በመጪው ሐምሌ ወር ግማሽ ያህሉ የደቡብ ሱዳን ሕዝብ ለከፋ ረሃብ ተጋላጭ እንደሚሆንም ከወዲሁ ተተንብየዋል። አድማጮች ወደ መጽሔቱ የትንታኔ ክፍለ ጊዜ እንሻገራለን። የዩናይትድ ስቴትስ የመከላከያ ሚኒስቴር በኢራቅና በሶሪያ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ጽንፈኛ ተዋጊዎች ድል ለመምታት ያወጣውን የመጀመሪያ እቅድ ለዋይት ሀውስ መላኩ ተገለጠ። ፕሬዚዳንት ዶናልድ ትራምፕ ከአንድ ወር ገደማ በፊት ጽንፈኞቹን ለመውጋት አዲስ ቅያስ እንዳወጡ መጠየቃቸው ይታወሳል። የሪፖርቱ ዝርዝር በሚስጥር የሚያዝ ተብሎ ነው የተፈረጀው። ይሁን እንጂ አንዳንድ የሚኒስትሩ ባለስልጣናት ዩናይትድ ስቴትስ ያ ወታደራዊ ተሳትፏን ከፍ ሳታደርግ እንደማትቀርና አሁን ያለው የኢራቅ ስትራቴጂዋ ደግሞ እንደሚቀጥል ይናገራሉ። በጽንፈኞች ላይ የሚካሄደው የአየር ጥቃት ዘመቻ የስትራቴጂው ቁልፍ አካል መሆኑ ይቀጥላል። የአሜሪካ ድምጿ የፔንታገን ዘጋቢ ካርላ ባብ በቅርቡ ወደ ሜዲትራኒያን ባህር ከተመለሰው የዩናይት ስቴትስ አውሮፕላን ተሸካሚ መርከብ ላይ ሆና ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ይዛቀርባለች። ከሁለት ዓመታት በፊት እንደ ኤሮፓውያን አቆጣጠር በ2014 ጀቶች ከዩኤስኤስኤች ደብሊው ቡሽ መርከብ ላይ ብድግ እያሉ በእስልምና መንግስት ነኝ ባዩ ቡድን ነውጠኞች ላይ የመጀመሪያውን የአሜሪካ የአየር ጥቃት አካሄዱ። ከሁለት ዓመታት እና በሺዎች ከተቆጠሩ ድብደባዎች በኋላ ዛሬም ዩኤስኤስ ቡሽ የዩናይትድ ስቴትስ የአየር ጥቃት መነሻ ነው። ሜዲትራንያን ከደረሱ ወዲህ ኤፍ 18 ተዋጊ ጀቶች በቀን 16 የአየር ጥቃቶችን እንደሚያካሂዱ የባህር ኃይል የሚል ባለስልጣናት ተናግረዋል። የባህር ኃይሉ ፓይለት ስኮት ዌልስ ወደ 12 ቀን መሆኑ መሰለኝ ያለ ረፍት ስንወጣ ይሄ ከምን ጊዜውም ረጅሙ ነው ተልእኮ፣ ታዲያ ግልጽ ነው። የባህር ኃይል አብራሪው ሌፍትናንት ዛክ ሀፍ ኢን ተርምስ ኦፍ በየቀኑ ማድረግ በምንችለው የጥቃት በረራ ቁጥር አንጻር ወይ ደግሞ ለእያንዳንዱ አውሮፕላን ይዞ በሚመጣው የጥቃት መመሪያ አኳያ ካየ ነው። አሁን የመጨረሻ አቅማችን ላይ ገና አልደረስንም። ተዋጊ የአውሮፕላን ተሸካሚው መርከብ ሜዲትራንያን ላይ መኖሩ ያለው አንዱ ጥቅም በአካባቢው ካሉት የዩናይትድ ስቴትስ ወታደራዊ አውሮፕላኖችን የሚያስተናግዱ የየብስ ካምፖች ይልቅ ለአንዳንዶቹ የእስልምና መንግስት ኢላማዎች ቀረብ ስለሚል ነው። የውጊያውን ሸክምም በተለያዩ ወታደራዊ ዘርፎች ከፋፍሎ ለማቅለል ይረዳል። ይሁን እንጂ ጥቃቱ ከባህር ላይ ቢነሳም በውጊያው የአጋሮች ድጋፍ አሁንም ቢሆን አስፈላጊ ነው። የአጥቂ ጓድ አዛዥ ሪር አድሚራል ኬኔት ዋይትሴል ለበረራ ስንወጣ በቱርክ በኩል አድርገን ሄደን ሰሜን ሶሪያ ላይ ከዚያም ሰሜን ኢራቅ ላይ እንጥልና በቱርክ በኩል አድርገን እንመለሳለን። ለዚህ እንቅስቃሴ የአየር ክልል ያስፈልገናል። የባህር ኃይል ሰራዊቱ ግሪክ ላይ አጭር እረፍት ያደርግና ከዚያም ተመልሶ ሜዲትራኒያን፣ ወደፊትም ፋርስ ባህረ ሰላጤ ተጨማሪ ዘመቻ ለማካሄድ ይሰናዳል። አሉላ፣ እንግዲህ አሁን ዘና የምንልበት ጊዜ ነው፣ እና ምን ሙዚቃ ተመርጧል ዛሬ? አዳነች፣ ልክ ነው። ዘና የምንልበት ሌላ ቁም ነገር የሚያከለ አንድ ዜማ ነው የመረጥ ነው። ስለ አድዋ፣ ስለ ታላቁ የድል ቀን ከተዜሙ በርከት ያሉ ስልቶች ውስጥ ሁለቱም መርጠናል። አንዱ የቅርብ ምናልባትም የትላንት የሚያስብል ነው። አንደኛው ግን የቆየና የቀደመ ነው። ይህ መልካም ነው። ይሄ የምንሰማወቱ ጋር የሚሄድ ከቀኑ ጋር የሚሄድ ነው። ጂጂ ነች አድዋ እያለች የምትጫወትልን ይሄ ከቆዩ ስልቶች ውስጥ አንዱ ነው። so all a But

ች የተነሱና የወደቁት መስዋዕትነት ለእነሱና ጀግኖች ለዛሬ ነፃነት አድዋ ነበር። የሰማ ነው ጂጂ። እናመሰግናለን። አድማጮች ቆየት ብለንም ሌላ ስልት እናክላለን። ዘመንኛ አዲስም ነው ግን ያን ጥንታዊ 121 ዓመት ያስቆጠረ ድል የምናስብበት አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየ ነን። የሁለተኛውን አጋማሽ ስርጭታችንን በርዕስ አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እንሄዳለን አድዋ አንድ መቶ ሀያ አንደኛው የአድዋ ድል በዓል ዛሬ በመላው ኢትዮጵያ ተከብሯል። አዲስ አበባ ላይ የካቲት ሀያ ሶስት ሁለት ሺ ዘጠኝ ዓመተ ምህረት አንድ መቶ ሀያ አንደኛው የአድዋ ድል በዓል ሲከበር በዓሉ በሀገር አቀፍ ደረጃ የአድዋ ጦርነት በተከናወነበት የአድዋ ተራሮችን መከበሩ ተመልክቷል። አድዋ አብሮ የመስራትና የመከባበር መንፈስን የሚያስተምር ድል መሆኑን የኢትዮጵያው ፕሬዚዳንት ሙላቱ ተናግረዋል። የቀድሞ የደቡብ አፍሪቃ ፕሬዚዳንት ታቦ ምቤኪ በዓሉን በአድዋ በእንግድነት ተገኝተው ያከበሩ ሲሆን የአድዋ ድል የአፍሪቃውያን ድል መሆኑንም አመልክተዋል። በአዲስ አበባ የዳግማዊ ምኒልክ አደባባይ የተከበረው የአድዋ ድል በዓል ከፍተኛ የመንግስት ባለስልጣናት፣ አባትና እናት አርበኞችን ጨምሮ በርካታ የከተማዋ ነዋሪዎች መገኘታቸውን ከዚያው የደረሰን ዘገባ ያመለክታል። ቀደም ብለን ወደጠቆምነው የጥቁር ህዝቦች ሁሉ ድል በሚል በታላቅ ክብርና ውዳሴ ስለሚነሳው አድዋ የተባሉና የተሰየሙ ድምፆች አያሌ ናቸው። ተከታዩም ድምፅ ከእነኚሁ የሚካተት ነው። ቅድም በዜና የገለጥ ናቸው። የአድዋ ድል የኢትዮጵያ ብቻ ድል አለመሆኑን በርካታ ንግግሮችና የዩኒቨርስቲ ትምህርት ቤቶች የምሁራንና ማብራሪያዎች እያጣቀሱ የሚናገሩት ምን ቤኪ ይገኙበታል። አንድ ፈረንሳዊ ምሁር ለንደን ላይ ከተናገረው ቀንጨብ አድርጌ ልንገራችሁ። ኢትዮጵያውያን አድዋ ላይ በጣልያኖች ላይ የተቀዳጁት ድል የአፍሪካ ድል ነበር። እናም እየተነሳች ያለችው ኢትዮጵያ ናት ብላችሁ ልታስቡ ትችላላችሁ። እንደ እውነቱ ግን አፍሪካነች እየተነሳች። የቀድሞ የደቡብ አፍሪካ ፕሬዚዳንት ታቦ መንቤኪን ድምፅ ነው የሰማችሁት። ሌሎችም ስለ አድዋ ብዙ ብለዋል። ስለ አድዋ ጦርነት ብዙ ተብሏል፣ ብዙም ተጽፏል። ዛሬም ብዙ እየተባለ እየተጻፈም ነው። እናም ስለዚህ ጦርነት ፍጹም አዲስ የሆነ ነገር መስማት የሚቻል ላይመስል ይችላል። ይሁንና በጦርነቱ አካሄድ ላይ አንዳንድ ለየት ያሉ ገጽታዎችን ጨምሮ አዳዲስ ብርሃን የሚፈነጥቁ ወይም የሚያሳዩ ሰነዶች ግን ብቅ ሊሉ ይችላሉ ሲል ይንደረደራል። የአዲስ አበባው ዘጋቢያችን መለስካቸዋማ ይህን የመሰለ ሰነድም አግኝቻለሁ ይላል። እንሆ ይህን ሰነድ ከማውቀው ተነስችና ለፍቺ ያገኘሁት አይደለም። በአዲስ አበባ ዩኒቨርሲቲ ፕሮፌሰር ኤመሬትስ ከሆኑት ከፕሮፌሰር ሽፈራው በቀለ በጎነት ያገኘሁት ነው። በግልጽ ከሚነበበው ታሪክ ጀርባ የነበሩትን ታሪካዊ እውነታዎችን የገለጡልኝም እሳቸው ናቸው። ሰነዱ የተገኘው ዕውቁ የታሪክ ተመራማሪ ፕሮፌሰር ባይሩ ታፍላ እንደ አውሮፓ ዘመን አቆጣጠር በ2000 ዓ ም ኢትዮጵያን ሬኮርድስ ኦፍ ዘ ሚኒሊክ ኤራ በሚል ርዕስ ካሳተሙት መጽሐፍ ነው። በዚህ መጽሐፍ ከተካተቱት ዘገባዎች አንዱ ግራዝማች ዮሴፍ ንጉሴ አልፍሬድ ኤልግና ሊዮን ሸፍነ ለተባሉ አውሮፓውያን የአጼ ምኒልክ አማካሪዎች የጻፉት የአድዋ ድል ብስራት ወይንም የምስራች ደብዳቤ ነው። የጻፉትም በወቅቱ በውጭ ይገኙ የነበሩ እነዚህ የቅርብ አማካሪዎቻቸው የድሉን ብስራት እንዲሰሙላቸው ብለው አጼ ምኒልክና እቴጌ ጣይቱ በሰጧቸው ትዕዛዝ ነው። ግራዝማች ዮሴፍ ከውጫሌ ውል በፊትም ሆነ በኋላ በአስተርጓሚነት ያገለገሉ ሰው ናቸው። ግራዝማችን ደብዳቤ የአድዋ ጦርነት በተጠናቀቀ ልክ በአንድ ወሩ መጋቢት 23 ቀን 1888 ዓ ም ከመቀሌ ሲጽፉ እንዲህ ብለው ይጀምራሉ። የተላከ ከግራዝማች ዮሴፍ ይድረስ ከሙሴ ኢልግ ከሙሴ ሸፍነ እጅጉን እንዴት ናችሁ? እኔ በእናንተ ዕውቃቤ በእግዚአብሔር ቸርነት ከጦሩ በደህና ወጣሁ። ዐሥራ ሰባት ሰው ሞተብኝ፣ ብዙ ሰው ቆሰለብኝ። የጦርነቱን ወሬ ይሄውና ጽፌላችኋለሁ ይላሉ። በዚህ አንቀጽ ሰውየው በአድዋ ውጊያ የተካፈሉ መሆናቸውን ብቻቸውን ሳይሆን አያሌ ብዛት ያላቸው ተከታዮች እንደነበሯቸው ልብ ማለት መልካም ነው። ቀጥለውም መቀሌ የተከበቡትን ጣሊያኖች ጃነሆይ ክርስቲያኖች ናቸው በውሃ ጥም አይለቁ ብለው ያወጧቸው ጊዜ ወጥተው እቃቸውን ሲያወጡ ውለው ከሜዳ ላይ ፈሰሱ። ወጥተውም ያለ ጃነሆይ ፈቃድ ውሃ የሚያጠጣቸው ቢጠፋ ጃነሆይ ፈቅደውላቸው ጠጡ። ሲቻለው መሐሪ ማለት አጼ ምኒልክ ናቸውና ከምጽዋ ጀምሮ ኮንጎ ድረስ እንገዛለን ብለው የመጡ ሰዎች ከመቀሌ ወደ አዲግራት እቃቸውን የሚያነሱበት በቅሎ አጥተው ጃንሆይን ለመኑ ይሏቸዋል። ግራዝማቸው ዮሴፍ ለአጼ ምኒልክ አማካሪዎች ንጉሠ ነገሥቱ በተገኙበት በአድዋ ውጊያ የተጠናቀቀው የአድዋ ጦርነት ቀደም ብሎ ብዙ ውጊያዎች የተካሄዱበት ጦርነት እንደነበረ ማስተዋል ያስፈልጋል። መጀመሪያ ኢጣሊያኖች የተሸነፉበት በአምባ አላጌ ወይም አላጌ ውጊያ ላይ ነበረ። ሸጅተው ወደ መቀሌ ሲመለሱ ጥብቅ በሚገባ የተገነባና የተዘጋጀ ምሽግ ሰርተው የኢትዮጵያን ሰራዊት ጠበቁት። ጸሐፊው በጊዜው አማርኛ እርድ ያሉት ይህንን ምሽግ ነው። በዚያ ዘመን ይሄ አዲሱ የአውሮፓውያን የውጊያ ዘዴ ነበረ። ኢትዮጵያውያን ይህንን አያውቁም። ከሩቅ ሆነው በመድፍ ደብድበው ለማስለቀቅ ያንን ያህል የመድፍ አቅም አልነበራቸውም። ስለዚህ የመቀሌል ምሽግ ወይንም እርድ ከበው ኢጣሊያኖችን በውሃ ጥም ፈቷቸው አሸንፏቸው ግራዝማች ዮሴፍ ከምጥዋ ወይም ከምጽዋ ጀምረው ኮንጎ ድረስ እንገዛለን ብለው የመጡ ሰዎች ብለው ኢጣሊያኖችን ሲያሽሟጥጡ ኢጣሊያ በዚያ ዘመን ከሌሎች ቅኝ ገዢዎች ስትነጻጸር ደካማ መሆኗንም የሚያሳዩ ይመስላል። ለማንኛውም ነገ ተመልሰው ለሚወጓቸው ኢጣሊያኖች አጼ ምኒልክ ብዙ በጎ ሥራ እንደሠሩላቸው ግራዝማች በደብዳቤያቸው ዘርዝረዋል። ለጭነት የሚሆኑ አምስት መቶ ግመሎችና በቅሎች ከእንደርታ ነዋሪዎች ተከራይተው ከዚህ የጎደለውንም የወታደር በቅሎ ሰጥተው ወደ አዲግራት ምሽጋቸው እንደሸኟቸው ይተርካሉ። ግን ይህን ሁሉ ያደረጉት እርቅ ፍለጋ እንደነበረም ያስታውሳሉ። ታዲያ አድዋ ጦርነት ማብቂያ ለምን አድዋ ሆነ? አዲግራት ለምን አልሆነም? ግራዝማች ወሴፍ የሚከተለውን ይነግሩናል። ጃንሆይ ግን የሰው አገር እገዛለሁ ብሎ የመጣ ሰው ወጥቶ ይዋጋል እንጂ ለምን እጉድባ ውስጥ ይገባል ብለው ቢልኩባቸው አዲግራት ያለው እርድ የማይበቃው ቢሆን ከመቀሌ የከፋ ብርቱ ተራራን ኪቾ ከሚባል ስፍራ ፈረስ ማይ ለእግር ለፈረስ የማይመች ገደል ነበር። ይህንኑ ቦታ የመድፉን ለብቻው የእግረኛውንም ቦታ ለብቻው እያደረገ ቀንና ሌሊት አስካበው። ጃንሆይም የስፍራውን ክፋት ባዩ ጊዜ ሰራዊቴን በከንቱ አላስፈጅም ወደ አስመራ ሲሄድበት የግዱን ከሜዳ የወጣ የለምን ብለው ወደ አስመራ ለመሄድ አድዋ ወርደው ሰፈሩ ይላሉ። በዚህ ሁኔታ የኢጣሊያው ጦር ዋና መሪ ጀኔራል ባራቴሪ ከኋላ ይቆረጣለሁ የሚል ስጋት ገባው። ኢጣሊያ ኤርትራ ብሎ በሰየማት ቅኝ ግዛቱ ውስጥም እነራስ ስብሃትን የመሳሰሉ የኤርትራ አርበኞች ከባራቴሪ ጀርባ እየመጡ እረፍት ነስተውታል። በዚህ መሃል ባራቴሪ የሪ ሰላዮችን ወደ አድዋ ወደ ንጉሠ ነገሥቱ ሰፈር እየላከ ያስሰልል እንደነበረ ግራዝማች ዘግበዋል። ለአንድ ሰላይ 250 ብር እንደሚሰጥ ጭምር መዝግበውታል። የግራዝማች ደብዳቤ የሚያሳየን አንድ አዲስ ነገር እዚህ ላይ ነው። እንዲህ ይላሉ። ገንዘብ የሚፈልግ አንድ የአድዋ ድሃ እጀ ቆማጣ ጦሩ ቀለቡን ሊያመጣ ሲሄድ ቢያይ ሰራዊቱ ሁሉ እህል ሊያመጣ ሄዷል፣ ብቻውን ተቀምጦልሃል፣ አጼ ምኒልክን ማለቱ ነው። አገኘኸውም ዛሬ አጣኸውም ዛሬ ነው ብሎ ቢነግረው፣ በእርሱ ቤት ያለ መካር በእኛ ቤት የሌለ መስሎት የአንድ ሰው ቃል ሰምቶ ከኰራበት ተራራ ወረደ፣ ይላሉ ግራዝማች። አክለውም የኢጣሊያ ጦር አድዋ ወርዶ የመጀመሪያውን ተኩስ የተለዋወጠውም ከንጉሠ ነገሥቱ ዘበኞች ጋር እንደነበረ ለነ ኢልግ የጻፉት ደብዳቤ ይነግረናል። ከዚህ በተረፈ እስከ ዛሬ በአድዋ ጦርነት የጻፉ ታሪክ ጸሐፊዎች ያሉት ሁሉ ነው። መልካም ድል ለኢትዮጵያውያን ሁሉ እመኛለሁ። መለስካቸው አምሃ ለአካድ ድምፅ ሬዲዮ ከአዲስ አበባ። መልስካቸውን ለዘገባው እናመሰግናለን። ተከታዩ የባህልና ማህበረሰብ ቅንብርም ከዕለቱ መታሰቢያ ከተዛመደ ርዕስ ጋር ያቆየናል። 121ኛው የአድዋ ድል መታሰቢያ ክብረ በዓል በዩናይትድ ስቴትስ የሰሜን አሜሪካው የኢትዮጵያ ቅርስና ውርስ ማህበረሰብ እንዳለፉት ዓመታት ሁሉ ዘንድሮም የአድዋን በዓል ያከብራል። የምሽቱም ባህልና ማኅበረሰብ ቅንብር የኢትዮጵያ ቅርስና ውርስ የፊታችን ቅዳሜ የሚያከብረውን አስመልክቶ ከአዘጋጆቹ ጋር የተካሄደ ቃለ ምልልስ ይዟል። የፕሮግራሙ አዘጋጅና አቅራቢ አውላ ከበደ ነው። የኢትዮጵያዊነት ውርስና ቅርስ ማህበር በሰሜን አሜሪካ የወቅቱ ፕሬዚዳንት አቶ የሺጠላ አረአያ፣ የፊታችን ቅዳሜ ዓመታዊ ስነ ስርዓታችሁን ታደርጋላችሁ። ይህ ክብረ በዓል እንደ ወትረው ሁሉ በአድዋ ድል ዙሪያ የሚያተኩር መሆኑን ይጠቁማል ያወጣችሁት መግለጫ እስኪ በይዘት ምን እንደሚመስል ያስተዋውቁን። ይሄ ስድስተኛ ዓመት ክብረ በዓላችሁ ምን አይነት ይዘቶች አሉት? እድሉ ስለተሰጠን በጣም አመሰግናለሁ። በማህበሩ ስም ሆኜ እንደጠቀስከው ይሄኛው ለስድስተኛ ዓመት ማድረጋችን ነው እና እንደ ቀድሞ እንዳደረግነው አሁንም በሲልቨር ስፕሪንግ ዋን ቬትራን ፕሌስ ነው የምናደርገው። ከቀኑ በዚህ አቆጣጠር ዋን ሰርቲ ፒኤም እስከ ፎር ሰርቲ ፒኤም ነው የሚሄደው። ከሰአት በኋላ ከሰባት ሰአት ተኩል እስከ አስር ተኩል ልክ ነው። አመሰግናለሁ ስለረምከኝ ዋናው የምናደርገው እንግዲህ በአሉን ታሪክ አዋቂ ናቸው የምላቸውን ጋብዘናል። ዶክተር ሀይሌ ላሬቦን ዋናው ተናጋሪ የሚሆኑት። ከዚህ በፊት ደጋግመን እንዳለው የአድዋ ጦርነት ድል ለኢትዮጵያ ሕዝብ ብቻ ሳይሆን አፍሪካ ለሚገኙ ጥቁር ሕዝቦች እዚህ የአሜሪካ ለሚኖሩት አፍሪካን አሜሪካን በዓለም አቀፍ ላሉ ጥቁሮች ኩራት የሰጠ ነው። ይሄንን አስመርኩዘው እሳቸው ያብራሩ። ከእሳቸው በኋላ አቶ ቴዎድሮስ አበበ እሳቸውም ተገኝተው በእንግሊዝኛ እንግዲህ፣ እንደምታውቀው እዚህ የተወለዱ ኢትዮጵያን ልጆች ብዙዎቹ እንግሊዝኛ ነው የሚቀናቸው። እንዲሁም ደግሞ የዚህን ሀገር ሰዎች የምንጋብዝ ስለሆነ ለእነሱ ስለ በዓሉ በግጥም እሱን ያቀርቡልናል። እንዲሁም ደግሞ ተማሪዎች ሁለተኛ ደረጃ ትምህርት ቤት ከኮሌጅ እንዲሁ ጋብዘን አምጥተናል እና እነሱም መድረክ ተሰጥቷቸው የሚችሉት በአማርኛ የማይችሉት በእንግሊዝኛ፣ ግን እኛ የምናበረታታው በአማርኛ መሆኑን ነው የምታውቀው የኢትዮጵያ ቅስና ውርስ ብለን የታወቀ ቋንቋችን አማርኛውን ትተን በእንግሊዝኛ መናገሩ ምንም እንኳን እዚህ ለቆየ ነው የሚቀናን ቢሆን በዓሉ ላይ ግን ግዴታ አለብን ብለን የምናረበው በሀገር ቋንቋ የሀገር ወግ ይተረካል ነው የሚለው። ልክ ነው፣ ልክ ነው። የገቢ ምንጭ የሆነ ብን ያል ነው አካባቢያችን የሚገኙ ፕሮፌሰር አቻመልህ ደበላ የአጼ ሚኒልክን ፖርትሬት የሰሩትን ሰጥተውናል። አጼ ሚኒልክን ምስል ለጨረታ ታቀርባላችሁ? አዎ በጨረታና በርባታ እና እንግዲህ ምናልባት በሱ ትንሽ ገቢ እናገኛለን የሚል ሀሳብ አለን። አቶ የሺጥላኝ የኢትዮጵያዊነት ውርስና ቅርስ ማህበረሰብ ቀደም ብሎ እንደጠቆሙት ከተቋቋመ ስድስት አመት ሞልቶታል። የኢትዮጵያን ቅርስ እና የታሪክ ውርሶችን አግልቶ ማውጣት ዋና ስራው ነው። ይሁንና በፈቃደኛ ግለሰቦች የሚሰራ እንደመሆኑም በአመታዊ ዝግጅታችሁ እንዲህ የአድዋን በዓል መርጣችሁ ጊዜውን ጠብቃችሁ እንደምታከብሩት ቅድም እንደገለጹት ከሁለተኛ ደረጃና ከኮሌጅ የሚመጡ ተማሪዎች ታሪካቸውን እንዲያውቁ እንዲሳተፉ ጭምር እንደምታደርጉት ሁሉ በአመቱ ጊዜ ውስጥ ምን አይነት ለውጦችን ታስባላችሁ? ሁላችሁም የስራም የቤተሰብም ያለባችሁ እንደሆነ ይታወቃል። ነገር ግን ከክብረ በዓሉ ውጪ ይሄ በህብረተሰብ ውስጥም ስር እንዲሰድ የሚፈለግ የባህል ጥረት ነውና ምን አይነት ስራዎች አሉ? ከበዓሉ የሚሻገሩ በየዕለት ተዕለት የህብረተሰቡ ህይወት ውስጥ ቦታ እንዲኖራቸው የሚፈለጉትን እነህ አበይት ጉዳዮች ለማስረጽ በጣም አፕሮፕሪት ጥያቄ ነው። ዘነጋሁትን አስታወስከኝ። እርግጥም በአመት የአድዋውን ብቻ ሳይሆን ደግሞ በበጋው ላይ ደግሞ ሌላ ሰፋ ያለ የውጭ ፕሮግራም እናዘጋጃለን። እሱም ትምህርት ለመስጠት የባህል ያለበት ስፖርት፣ ህጻናት እንዲሳተፉ የምናደርግበት ይሄን የምናደርግበት ነው በዚህ አመት ግን አንድ ለየት ያለ ነገር ያደረግ ነው። ምንድ ነው? ባህላችንን ለማስተዋወቅ ትምህርት ቤቶች እየሄድን እዛ የሚገኙ የኢትዮጵያን ተማሪዎች ስለ ባህላቸው እንዲያውቁ መጥተው እንዲማሩ እናርጋለን። በተጨማሪም እዚህን አካባቢ የሚገኘው የጃንፋፕችን ሆስፒታል የኢትዮጵያን ባህል እናከብራለን እና ኑ እናተሳተፉ ብለውን እዛም ሄደን ስለ ባህላችን ተናግረን ማሳየተን መጥተናል። ከዛ በፊት በሳመር ውስጥ ሳውስ ኮሪያ እንደምታውቀው ኢትዮጵያ ለነሱ በዩናይትድ ኔሽን የኢትዮጵያ ወታደሮች ሄደው የተሳተፉበት ስለሆነ ይህም በማስታወስ ደቡብ ኮሪያዎች እና ፕሮግራማችን ላይ ተሳተፉ፣ እናንተን አክብሮት ማሳየት አለብን ብለው እዚህ የሚገኙት ጥቂት በህይወት ያሉ እዛ ጦርነቱ ላይ የተሳተፉ ወታደሮችን ጋብዘው እኛም ሄደን እዛ ላይ ባህላችንን አስተዋውቀናል። እንደተለመደውም ንግግር ብቻ ሳይሆን የሀገር ልብስ ተለብሶ እስክስታውን ምን ምንም ማሳየት ነው። እና እንግዲህ በዚህ በኩል ነው ልንበረታ የምንሞክረው፣ በየትምህርት ቤቱ እየሄድን ሕፃናቶችን እያመጣን አቅማችን ከፈቀደ ሀሁ ለማስቆጠር እንደው ቢያንስ ቢያንስ ባህላቸው ምን እንደሆነ ሊያቁት የእኛ ምኞት። ለእነሱ አሁን አስተምረናቸው ከሄድን ለወደፊት እነሱ ሌሎችን ያስተምራሉ የሚል ከጀኔሬሽን ወደ ጀኔሬሽን ይተላለፍልናል የሚል ምኞት ስላለን ነው። መልካም። ኢትዮጵያውያን በብዛት በሚኖሩባቸው ከተሞችና ግዛቶች ባለሥልጣናትን በሚጋብዙበት ወግና ልማድ መሠረት የኢትዮጵያውያን ቅርስና ወርስ በዘንድሮም ክብረ በዓል በሜሪላንድ ክፍለ ግዛት የማንገሙሪ አውራጃ የሥራ አስፈጻሚ አይሳ ለጌትንና በማንገምር ያውራጃ የወረዳ አምስት የምክር ቤት ተወካይ ታም ሀከርን መጋበዛቸውን አቶ የሽጥላ ገልጸውልኛል። የቅዳሜው ክብረ በዓላቸው እንዴት ተስተናገደ፣ ምንስ እውን ሆነ የሚለውን በሌላ ፕሮግራም እንመለስበታለን። አቶ የሽጥላ ራያ የኢትዮጵያ ውርስና ቅርስ ማህበረሰብ በሰሜን አሜሪካ የወቅቱ ፕሬዝዳንት ናቸው። አቶ የሽጥላን ለጊዜያቸው እናመሰግናለን። አሁን ሌላ የአድዋ ስልት ነው የምንጋብዛችሁ። በአማርኛና በእንግሊዝኛ ግሩም አድርጋ አቀናብራ የምትጫወትልን ሙኒት መስፍን ናት ነው Africa as Claim all the land for themselves, the slave fellow the people. The pillage and plunder, oh, the creed had no equal. But then there came a warrior's call, a battle cry. Ethiopians arose to fight. For our dignity in this African victory Do you, do you remember Ottawa? Do you remember that day? When our fathers and mothers They marched from us stood in the way of Colonization and slavery With unity and with bravery They sacrificed for our dignity In this African victory ለስልቱ እናመሰግናለን። ረዘም ያለውን ዜማ በሌላ ጊዜ እናጫወታለን። አድማጮች፣ ስርጭታችን ይቀጥላል። ሰባ አንደኛው የቦረና የገዳ መሪ ኩራጃርሶ ዛሬ ስልጣን ከተሰናባቹ አባ ገዳ ጊዮርጊስ ጎባ ተረክበዋል። በሰላሳ ስምንት ዓመት ዕድሜ የሚገመቱት አባ ገዳ ኩራጃርሶ የቦረና የገዳ ስርዓትን ለሚቀጥሉት ስምንት ዓመታት ይመራሉ። የስልጣን ርክክቡ ዛሬ በቦረና ዞን እንደተከናወነ የአፋን ኦሮሞ ክፍል ባልደረባችን ሶራ ሌኮ ዘግቧል። ከ14ኛው ክፍለ ዘመን በፊት የነበሩትን ሳይጨምር ታሪክ አጥኚዎች እንደሚሉት የቦረና የመጀመሪያው አባገዳ ገዳዮ ጋልጋሎ ከ1457 እስከ 1465 ነው የመሩት ይለናል። ከዚያ ጀምሮም ሳያቋርጥ በየስምንት ዓመቱ በሰላምና በዲሞክራሲያዊ መንገድ ስልጣን ሲረካከቡ ቆይተዋል ይላል። ከኦሮምኛ ክፍል ባልደረባችን የደረሰን ዘገባ የቦረና የገዳ ስርዓት የክብር ዶክትሬት ተሸላሚ የሆኑት ዶክተር ቦርቦር ቡሌ እንደሚሉት ቦረና 370 የመተዳደሪያ ደንቦች አሉት። ሁሉም የጎሳ አባላት ለዚህ ስርዓትና ህግ ይገዛሉ። የቦረና የገዳ ስርዓት ስድስት የገዳ መሪዎች ይኖሩታል። ዋናው የገዳ መሪ አሁን ስልጣን የተሰጣቸው ሲሆኑ ከሁሉም የቦረና ጎሳ የተውጣቱትን ሌሎች ተመራጮችን በመጨመር ህዝቡን ለሚቀጥሉት ስምንት አመታት ይመራሉ። የተባበሩት መንግስታት የባህል የሳይንስና ትምህርት ተቋም በቅርቡ ለኦሮሞ የገዳ ስርዓት ቋሚ እውቅና በመስጠት መመዝገቡም ይታወሳል። አድማጮች፣ አሁን ወደ ሳምንታዊው ቅንብር ነው የምንሻገረው። ተፈጥሮና አካባቢ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ለተወካዮች ምክር ቤት ጥምር ስብሰባ ንግግር ባደረጉበት ወቅት ንጹሕ አየርን ለመጠበቅ የሚደረገው ጥረትና የንጹሕ ውሃ አገልግሎት እንዲሰፋ እንደሚፈልጉ ተናግረዋል። ይህ አባባላቸው ፕሬዝዳንቱ በተፈጥሮ አካባቢ ጥበቃ ጉዳይ ላይ ባላቸው አቋም ምቾት ለማይሰማቸው ምሁራን ምን ትርጉም ይሰጣል? ሰሎሞን አባተ በተፈጥሮ አካባቢ ጉዳዮች ተመራማሪና በካናዳው ዩኒቨርስቲ ኦፍ ካልጋሪ ተባባሪ ፕሮፌሰር የሆኑትን ዶክተር ጌታቸው አሰፋን አነጋግረዋል። ዶክተር ጌታቸው አሰፋ ጤና ይስጥልኝ፣ እንደምናመሹ። ጤና እንደምናመሸ፣ እግዚአብሔር ይመስገን። አሁን የደወልኩልዎት ከሰሞኑ የዩናይትድ ስቴትስ ፖለቲካ እና ከዓለማችን የአካባቢ ጥበቃ ጋር የተያያዙ አንዳንድ ማብራሪያዎችን ልጠይቅዎት ነበርና ከትናንትና በስቲያ ምሽት ላይ የዩናይትድ ስቴትስ ፕሬዚደንት ትራምፕ ንግግር አድርገው ነበርና በዚህ ንግግራቸው ላይ ለንጹህ የአካባቢ ጥበቃ፣ ለንጹህ ውሃ፣ ለንጹህ አየር እንደሚ የሚጨነቁ መልእክት የሚያስተላልፍ ንግግር አድርገዋል። ለመሆኑ እናንተ በአጠቃላይ በዚህ በምርምሩ ዙሪያ ያላችሁ ምሁራን ምንድን ነው የምታስቡት በአሁኑ ጊዜ ባለው የዩናይትድ ስቴትስ ፖለቲካና የአካባቢያችን ጥበቃ ላይ? በጣም ጥሩ አሁን እንደተነሳው በንግግራቸው ላይ እርግጥ አንስተዋል፣ በአንድ አረፍተ ነገር የንጹህ አየርና የንጹህ ውሃን ማስፋፋት ወይም ማሳደግ በሚል አንድ ሀረግ ገልጸውታል እና ግን በተግባር የሚታየው እስካሁን እንግዲህ መንበሩን ከያዙ በኋላ ባሉት ሁለት ወራት ውስጥ እንዲያም ከሁለት ወራት ያነሰ የምናየው ነገር እያወጡት ያሉት ፕሬዚደንታዊ መመሪያ እየሰጡት ያሉት ትዕዛዝ ሁሉ ስናይ ምንም ከአካባቢ ጥበቃ ከዓለም አቀፍ የአየር ንብረት ለውጥ ጋር በተያያዘ ብቻ ሳይሆን በአሜሪካ ውስጥ ያሉ የውሃ የአየር ብክለቶችን በሙሉ ያንን ይጠብቁ ዘንድ የወጡ ሕጎችን የሚሽሩ እንዲሻሩ፣ እንዲነሱ፣ እንዲከለሱ የሚያደርጉ ነገሮች ነው እየሰሩ ያሉት። እና በሳቸው ብቻ ላይ ከተመሰረትን የምናየው ስዕል ምንም በጎ አይደለም። ምንም አዎንታዊ ስዕል አናይም። በተግባር ግን ምናልባት መሬት ላይ የሚደረጉ ነገሮች የእሳቸው ሳአቅም እስከየት ድረስ ነው? በእርግጥ አደርገዋለሁ አድርጌዋለሁ የሚሉት ነገር መሬት ላይ ሲረቅ የሚያሰጋ ነገር ይፈጥራል ወይ የሚለው ግን ምናልባት የተለየ ስዕል ነው የሚያሳየው። ምናልባት እርሶ ለማንሳት ፈልገው አስበው የነበረ ይመስለኛል የዚህ የኪስቶን የነዳጅ ማስተላለፊያ መስመር ግንባታ ከካናዳ ወደ ገልፍ ኦፍ ሜክሲኮ የሚዘልቀው የዳኮታው የነዳጅ መስመር፣ እንደዚሁም በተለያዩ የሀገሪቱ አካባቢዎች ያሉ የከሰል ማውጫ ማዕድናት ተዘግተው የነበሩ ሁሉ ማለት ነው እንደገና እንዲከፈቱ ማድረግ፣ የብረታ ብረት ማዕድናት እንዲንቀሳቀሱ ማድረግ እና የተፈጥሮ ነዳጅ ቁፋሩም እንዲበረታታ ፍላጎት ያላቸው ናቸው። ከሪፐብሊካኑ አጠቃላይ አቋምን በመነሳት እንዴት ነው ይሄ ብዙ ጫና ላያሳድር ይችላል የሚል ተስፋ ሊያሳድርባችሁ የሚችለው ለምንድነው? አሁን ምናልባት ለምሳሌ የገቡት ቃል ኪዳንም፣ በዛ ቃል ኪዳን መሰረትም በምረጡን ጊዜ ማለት ነው ዘመቻቸው ላይ የገቡት ቃል ኪዳንም በሚታይበት በቁጥርና በመረጃ በሚመረመርበት ሰዓት የሚሉትና ሊሆን የሚችለው ነገር የተለያየ ነው። ለምሳሌ አንዱን ምሳሌ አሁን ከጠቀስከው ውስጥ የድንጋይ ከሰል አምራቾችን በተመለከተ ብዙ ያው ከስራ ውጭ የሆኑ የሕብረተሰብ ክፍሎችን ወደ ስራ ይመልሳል። እንደዚህ እያሉ ነው እንግዲህ ምረጡኝም ያሉት አሁንም ያንን መመሪያ ያው እየከለሱ ያሉት። በተግባር በምታይበት ሰዓት ግን የድንጋይ ከሰል ላይ ኢንዱስትሪ ውስጥ የነበሩ ሰራተኞች ከስራ ውጭ የሆኑበት ምክንያቶች ስታይ ከአካባቢ ጥበቃ ጋር በተያያዙ የወጡ ደንቦች ጋር አይደለም የሚገናኘው በአብዛኛው አንዱ ምጣኔ ሀብታዊ ለውጥ አለ የተፈጥሮ ጋዝ ከድንጋይ ከሰል በጣም እየረከሰ ከመምጣቱ አኳያ ራሱ እሳቸውም አሁን በሚገርም ሁኔታ የድንጋይ ከሰሉን ኢንዱስትሪ መልሳለሁ ብቻ ሳይሆን የተፈጥሮ ጋዝ ቁፋሮንም የማውጣቱንም ስራ በጣም አስፋፋለሁ ብለዋል። ያ ማለት እንደገና የዋጋ ልዩነቱ እየሰፋ ይሄዳል። ማንም የሀይል አውጪ ኢንዱስትሪ ውስጥ ያለም የነዚህ የተፈጥሮ ጋዝም ሆነ የድንጋይ ከሰልን የሚጠቀም ኢንዱስትሪ የሚመርጠው ርካሹን ነው፣ በግልጽ ማለት ነው። በሌላ መልኩ ደግሞ በስራ አንጻር ስናየው ለወትሮ በሰው ይሰራ የነበረ ስራ ሁሉ በማሽኖች እየተሰራ ብዙ የማዘመን ስራዎች ተሰርተዋል በድንጋይ ከሰል ኢንዱስትሪ ውስጥ እና እነዚህ እነዚህን በምታይበት ሰዓት አንዳንድ ጥናቶች ምንድን ነው የሚያሳዩት? ምናልባት እሳቸው የድንጋይ ከሰል ኢንዱስትሪውን ወደ ነበረበት መልሳለው በሚሉበት ሰዓት የሚያመጡት በአመት ማለት ነው በአመት የሚያመጡት ለውጥ የመቶ ሀያ አራት ሰው የስራ እድል መፍጠርን ብቻ ነው። ያ ማለት እንግዲህ ከባለፉት አመታት በምናይበት ሰዓት ያለፉት እንግዲህ አምስት አመታት ወደ ሀያ አምስት ሺህ ሰዎች ከስራ ውጭ የሆኑበት ኢንዱስትሪ ውስጥ ነው የምናወራው ማለት መቶ ሀያ አራት በአመት። ስለዚህ ምንድን ነው አሁን የሚናገሩት እና ያው ፈጽመዋል የሚሉት ነገር በተግባር ያንን አያመጣም። በሌላ መልኩ ደግሞ ቅድም ያው ተስፋ ያጭራል ያልኩት በሁሉም ማለት ነው ከአሁን በፊትም በውይይታችን ያነሳ ነው ይመስለኛል በተግባር የአሜሪካ የትልልቅ ከተሞች ወደ ሰባ አንድ የሚሆኑ ከተሞች ከንቲባዎች የግል ዘርፍ ያሉ የኢንዱስትሪ መሪዎች እንዲሁም ደግሞ እንደ ካሊፎርኒያ የመሳሰሉ ትልልቅ ግዛቶች ቅድመ ትራምፕ የነበሩ የአካባቢ ጥበቃ ህጎችን አጽንተው እንደሚሄዱ በዛ መሰረትም እንደሚንቀሳቀሱ ሲሆን ሲሆን የፌደራሉ መንግስት የትራምፕ አስተዳደር ከጎናቸው እንዲሆን ካልሆነም ግን በራሳቸው እንደሚሄዱበት ነው እየተናገሩ ያሉትና በዛ በዛ ያው ተስፋ አሁንም አለ ላለው ምናልባት የትራምፕ አስተዳደር አቅጣጫውን ይቀይር ይሆን የሚል ሀሳብ ይኖራችኋል እንዴ በብዙ ጉዳዮች ላይ ምናልባት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት አደርጋቸዋለሁ የሚሏቸውን ጉዳዮች ላይፈጽሙ ይችላሉ እንደውም አንዳንዶቹ ተፈጻሚ የሚሆኑ አይደሉምና ዋይት ሀውስ ከገቡ በኋላ ይቀየራል ሀሳባቸው። ለምሳሌ ከጤና ጥበቃ ጋር በተያያዘ የነበራቸው አቋምና አሁን እየመጡበት ያሉት ሁኔታ እና ሌሎች ጉዳዮች አሉ የሚነሱ። ስለዚህ በተፈጥሮ አካባቢ ጥበቃስ ላይ ትራምፕ አመለካከታቸውን ሊቀይሩ ይችላሉ፣ አያያዛቸውን ሊቀይሩ ይችላሉ የሚል ሀሳብ አላችሁ። ተገደው ሊሆን ይችላል ለምን ለምሳሌ አሁን ግድግዳውን ገጭተው ሲመለሱ ነው እንግዲህ አሁን የጤና ጥበቃውም ላይ እንደዚህ ውስብስብ አልመሰለም ነበረው ወደሚለው እየገቡ ያሉት እና አሁን የአካባቢ ጥበቃውም ላይ እንደዛ ልናይ እንችላለን። ለምሳሌ አሁን በበጎ እኮ ያንሱት እንጂ በመጥፎም አለማንሳታቸው እንደ አንድ በጎ ልንወስደው እንችላለን። በአሁኑ ንግግራቸው ምናልባት ለመጀመሪያ ጊዜ ትንሽ ፕሬዚደንት ፕሬዚደንት የሚሸት ንግግር ነው። በአጠቃላይ እዛ ላይ አሁን የአካባቢ ጥበቃን በተለይ አየር ንብረት ለውጥን በክፉኛ ያው ይተቻሉ፣ ሊተቹ ይችላሉ የሚል ነበረ ግን ያው እንግዲህ እንደሚነገረው እዛ ነጩ ቤተ መንግስት ውስጥ ያሉ ዘመዶቻቸውም ምክር አለበት የሚል ነገር አለ። ለማንኛውም ግን ወደ እንትኑ ጋር ስንመጣ ወደ ተግባሩ ስንመጣ ውስብስብነቱ የሚያስቸግራቸው እና ወደ ቀልባቸው የሚመልሳቸው ይሆናል የሚል ተስፋ አለ። አድማጮች፣ ውይይቱ አልተቋጨም። ሰለሞንና እንግዳውን እናመሰግናለን። በሌላ ፕሮግራም እንመለስበታለን። አሁን የመጨረሻውን ቅንብር እናሰማችሁ። በቀጣዮቹ ጥቂት አስርተ ዓመታት ውስጥ በአንዳንድ የአፍሪካ ሀገሮች ከእንስሳት የሚገኙ የምግብ ተዋጽኦዎች ተፈላጊነት ከዛሬው አኳያ ከአራት እጥፍ እንደሚያድግ ተነገረ። ከዚህ እድገት ጋር ተያይዞ ለሚመጡ ውስብስብ ውጤቶች ከወዲሁ መዘጋጀት እንደሚያስፈልግም ተጠቆመ። መለስካቸው አመሃ ዝርዝሩን ያሰማናል። አፍሪካ ሰስቴነብል ላይፍ ስቶክ 2050 ወይንም የአፍሪካ የወደፊት የእንስሳት ሀብት ልማት አያያዝ በ2050 የተሰኘ ፕሮጀክት ባሳለፍነው ሳምንት በአዲስ አበባ ካፒታል ሆቴል ይፋ ሲሆን የመክፈቻ ንግግር ካደረጉት ባለሥልጣናት ወይንም የሥራ ኃላፊዎች መካከል የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስኤ አይዲ የኢትዮጵያ ልኡካን ጽፈት ቤት ዲሬክተር ሌስሊ ሬድ በስብሰባው አስፈላጊነት ላይ ያላቸውን ሀሳብ በማብራራት ነበር የጀመሩት። በእሳቸው አስተያየት ይህ የአፍሪካ የቤት እንስሳት ሀብት ልማት አያያዝ በ2050 የተሰኘ ፕሮጀክት የቤት እንስሳት ሀብትን በይበልጥ ለማበልጸግ እንዴት ያለ ብልሃት መጠቀም እንዳለብን መንገድ የምንቀይስበት ይሆናል ብለዋል። ፕሮጀክቱ በባለ ድርሻዎች መካከልና በተሳታፊ ሀገሮችም ጭምር የተቀናጀ እቅድና መስተጋብርን የሚያመቻች መድረክ እንደሚሆንም አመላክተዋል። ይህም ቁጥራቸው በእጅጉ እየጨመረ እንደሚመጣ ለሚጠበቀው የቤት እንስሳት አያያዝ የተሻለ እቅድ ለማዘጋጀት የሚረዳ መድረክ ይሆናል። የቤት እንስሳት ወደፊት በአፍሪካ ምጣኔ ሀብትና ልማት ላይ የሚኖራቸውን ተጽዕኖ አስረድተዋል። የእናንተ ሀገሮች ከእንስሳት እርባታው ዘርፍ መሰረታዊ ለውጦች ይነኳቸዋል ተብሎ ይጠበቃል። ከሕዝቡ ቁጥር መጨመርና ከኢኮኖሚ እድገት ጋር በተያያዘ ከእንስሳት ተዋጽኦ ለሚገኙ ምግቦች ያለው ፍላጎት ከፍ ይላል። በሚቀጥሉት 30 ዓመታት ለወተት፣ ለስጋና ለእንቁላል ያለው ፍላጎት መጠን በሶስት እጥፍ፣ በአንዳንድ የአፍሪካ ሀገሮች ደግሞ በአራት እጥፍ ሊያድግ ይችላል። ይህ ደግሞ በቤት እንስሳት ዘርፍ አብዮትን የሚያስከትል ክስተት ይሆናል። በዕለቱ የመክፈቻ ንግግር ያደረጉት ሌላው ሰው በተባበሩት መንግስታት የምግብና የግብርና ድርጅት የኢትዮጵያ ጽህፈት ቤት ኃላፊ ፓትሪክ ኮሮማዋ በ2050 አካባቢ የአፍሪካ አህጉር ከእንስሳት የሚገኘው የምግብ ተዋጽኦ ገበያና ፍጆታው ምን እንደሚመስል But According to data from the FAO Global Perspective Studies Unit, it is estimated that by 2050, the market will be about 34.8 million tons of meat. And the milk market is projected at 82.6 million tons. These show an increase of 145 and 155 percent. Respectively, over that the level we had in 2005-2007. More notably, over this period, Africa's increase in the volume of meat cons consumed will be on a par with that of the developed world. ይህ የፍላጎት ማደግና መራባት በቤት እንስሳት እርባታና አያያዝ ዘርፍ የሚፈጥረው ግዙፍ ለውጥ አብዮታዊ የመሆኑን ያህል ለውጡ ሕብረተሰቡን ሊጠቅም በሚችልበት መንገዶች መቀበል እንደሚያስፈልግም ሌስሊ ሬድ አመልክተዋል። በእርሳቸው አገላለጽ ዩኤስኤአይዲ በዚህ ፕሮጀክት አማካኝነት ከተለያዩ ባለድርሻዎች ጋር እንዴት አብሮ እንደሚሰራ ፍንጭ ሰጥተዋል። With ASL 2050, we're going to collaborate with governments to work out how to build the foundations for this change. ከተባበሩት መንግስታት የምግብና የግብርና ድርጅት ዓለም አቀፍ ገጽታዎች ጥናት በተገኘው መረጃ መሰረት በ2050 ዓመተ ምህረት በአውሮፓውያን የዘመን አቆጣጠር ማለት ነው። በአፍሪካ የስጋ ገበያ የሚጠበቀው መጠን 34.9 ሚሊዮን ቶን ነው። የሚፈለገው የወተት ሀብት መጠን ደግሞ 82.6 ሚሊዮን ቶን እንደሚሆን ይጠበቃል። ይህንን ከ2005 እስከ 2007 ዓ ም ድረስ ከነበሩ ፍላጎቶቻችን አንጻር ስናየው በቅደም ተከተል 145 ከመቶና 155 ከመቶ ጭማሪ አሳይቷል። በዚህ ጊዜ ይበልጥ ትኩረት የሚሻው ጉዳይ የአፍሪካ የስጋ ፍጆታ ከበለጸገው ዓለም ጋር የሚስተካከል መሆኑ ነው። የተለያዩ መረጃዎች እንደሚያሳዩትና በእለቱ ከተደረጉ የመክፈቻ ንግግሮች ማስተዋል እንደሚቻለው እነዚህን ፍላጎቶችና እድገቶች ተከትለው የሚመጡ ለውጦች ብዙ ገጽታና ይዘት አላቸው። ትልልቅ የቤት እንስሳት ቁጥራቸው በጨመረ መጠን የመኗቸው ጉዳይ በብልሃት መጠናትና መያዝ ይኖርበታል። ከእንስሳት ወደ ሰው የሚተላለፉ በሽታዎች የሕዝብ የጤና ችግር እንዳይሆኑ ማለትም በወረርሽኝ መልክ እንዳይከሰቱ ብርቱ ሥራ ይፈልጋል። የውሃ አጠቃቀምን በተመለከተም እንዲሁ የተገናዘቡ ተግባራትን ማከናወን ያስፈልጋል። ጨርሶ ያልታሰቡ ችግሮች ተከስተው ሕብረተሰቡን አደጋ ላይ እንዳይጥሉ ተጋላጭነትን የሚያለዝቡ እርምጃዎችን መውሰድ አስፈላጊ እንደሆነ መረጃዎቹ ይጠቁማሉ። የኢትዮጵያው የእንስሳትና ዓሣ ሀብት ሚኒስትር ፕሮፌሰር ፈቃዱ በየነ ስብሰባውን በይፋ ሲከፍቱ ባደረጉት ንግግርም እንዲህ ያሉ ተግባራትን ለማከናወን ከዛሬው ባሻገር የወደፊቱ ጊዜ የሚወልዳቸውን እድሎችና ፈተናዎችን ከወዲሁ ትኩረት መስጠት እንደሚያሻ አመላክተው ነበር። የወደፊቱን ማየት ወይም ነገን ማሰብ የእንስሳት እርባታና አያያዝን መጻኢ ጊዜ የሚያመለክት ማሳያ ወይም ናሙና መመርመር ብቻ ማለት አይደለም። ከዚያ በጣም ላቅ ያለ ተግባር ነው። በሚገባ ሁኔታ ለመዘጋጀት የተለያዩ ግምቶችን ወይም ቢሆኖችን በመቃኘት እና በመተርጎም ለእያንዳንዱ ግምት ወይም ቢሆን መመከቻ ዘዴ ማዘጋጀት ያስፈልጋል። ማለትም የወደፊቱን ውጤታማነት ለማረጋገጥ ዛሬውኑ እርምጃ መውሰድ ነው። ይህ ፕሮጀክትም የወደፊቱን እንድናስብ ያነሳሳናል። በዚህ የአፍሪካ የወደፊት የቤት እንስሳት ሀብት ልማት አያያዝ በ2050 በተሰኘ ፕሮጀክት ለመወያየት የቡርኪናፋሶ፣ ግብፅ፣ ኢትዮጵያ፣ ኬንያ፣ ናይጄሪያና ና ዩጋንዳ ሚኒስትሮችና እንዲሁም የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስአይዲ እና በተባበሩት መንግስታት የምግብና የግብርና ድርጅት ተወካዮች ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለሁለተኛውም ዘገባው እናመሰግናለን። አድማጮች፣ ስርጭታችን ሊገባደል የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከዳንች ሳዬ መነሻቸውን ከኤርትራ ያደረጉ ሀያ የቤኒሻንጉል ሽምቅ ተዋጊዎች የካቲት 22 ቀን 2009 ዓ ም በኢትዮጵያ ህዳሴ ግድብ ላይ ጥቃት ለማድረስ አቅደው ሲንቀሳቀሱ ተገኝተው መንገድ ላይ በመንግስት ኃይሎች ተደምስሰዋል ሲሉ የመንግስቱ መገናኛ ብዙሃን ዘግበዋል። ኡጋንዳ ከ1.5 ሚሊዮን የደቡብ ሱዳን ስደተኞች ከግማሽ በላይ የሚሆኑትን ተቀብላለች። ደቡብ ሱዳን ውስጥ ከሶስት ዓመታት በላይ በዘለቀው የእርስ በርስ ጦርነት ምክንያት ሰዎች ወደ ጎረቤት ሀገሮች ለመሰደድ ተገደዋል። ምዕራብ አፍሪካ ውስጥ በቻድ ሀይቅ አካባቢ ያሉትን የጸጥታ ችግሮችና የሰብአዊ ቀውስ ሁኔታ በአይን ለመመልከትና ለመገምገም አንድ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የዲፕሎማቶችን ቡድን ወደዚያ ልኳል። በዩናይትድ ስቴትስ የሀገሪቱ ጠቅላይ አቃቢ ህግ ጄፍ ሴሽንስ ጽህፈት ቤታቸው ሩሲያ ባለፈው ዓመት በተደረገው ምርጫ እጇን አስገብታ እንደሆነ ከሚያደርገው ምርመራ ራሳቸውን ማግለል ካስፈለገ እንደሚያገሉ ገልጸዋል። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት አንዳንድ የኦባማ አስተዳደር ባለስልጣኖች በዶናልድ ትራምፕ የምርጫ ዘመቻና በሩሲያ ባለሥልጣኖች መካከል ሊኖርስ ነው የሚችል ግንኙነት ለወደፊት ሊደረግ ለሚችል ምርመራ መረጃ በቀላሉ እንዲገኝ ለማመቻቸት ጥረት አድርገዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚህ ላይ ያበቃ። አስተናገድ ናችሁ አሉላ ከበድና አዳነች ፍሳየንን ከፕሮግራም አቀናባሪያችን ንጉሱ ታምሬ ና ከተተኪው የስርጭት መሐንዲስ ጆጌል ከዋና አዘጋጇ ትስታበላቸው ና እንዲሁም ከተቀሩት ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ አርብ ከሚሶስት ሰዓት ላይ እንመለሳለን። Tahun itu, gengnya Sri Jati Katral, penyambungannya dan ada